ከዓመታት በፊት የአካባቢው ገጸ በረከት የነበረው የሃረማያ ሐይቅ እንደ ዋዛ እንድቀንብስ ብሎ ይጠፋል ያለ ብዙ አልነበረም። ከዓመታት በፊት ግን ወደ ላይ ይትነን ወደ ውስጥ ይስረግ ብዙዎች ባልገባቸው መንገድ የሃረማያ ሐይቅ ደረቀ። ሃረማያ ሐይቅ ታሪክ ሆነ። የሃይድሮጂኦሎጂስት ባለሙያው ሀይሌ አረፋይኔ በአካባቢው የከርሰ ምድር ውሃ ሀብት ላይ ያደረጉትን ጥናት በሚመለከት ለዲ ደብልዩ በስልክ እንደገለጡት ካለፈው ታሪክ መማር ያልተቻለ እንደሆን ሀረማያ አካባቢ የሚገኘው የከርሰ ምድር ውሃ ሀብትም ትልቅ ስጋት ተጋርጦበታል። አሁን ባለው ቴክኖሎጂ ዓለም በሚጠቀምበት ሌደርት በሚባል ቴክኖሎጂ ነው የተጠቀምነው። ስድስት ሁለት ኪቢክ ኪሎሜትር ውሃ አለ። አሁን ባለው አጠቃቀም ቢቀጥል ወደ ሰላሳ ሺህ ሜትር ክፐርደይ ነው የሚወጣው ከሀርማያ ከተፋሰሱ። ይህ በዚህ ቮሊዩም ብንሄድ ከሀያ ሰባት እስከ ሰላሳ ሁለት አመት ባለው ከርሰ ምድሩ ሙሉ በሙሉ ይደርቃል ማለት ነው። በዘርፉ አለም አቀፍ የጥናት ማድረጊያ መሳሪያዎችንና መስፈርቶችን ተከትሎ ከሀርማያ ዩኒቨርሲቲ ጋር የተካሄደ ነው ባሉት ጥናት የተገኘው ውጤት ካመለከተው ጊዜ ባነሰም ችግሩ ሊፈጠር እንደሚችል ጠቁመዋል። ከዛ በፊት እንዲያልቅ ይችላል ባይዘው። ሌላ ሴናሪዮም አለ። ለምንድን ነው ፖፕሌሽኑ እያደገ ሲሄድ የህዝብ ቅር እየበዛ ሲሄድ ክላይሜትም የራሱ ኢምፓክት አለው። የክላይሜት ቼንጅ የአየር ንብረት ለውጥ ማለት ነው እነዚህ ጫናዎች ሌላ ጫና ያሳድሩና እኛ ፕሬዲክት ካደረግ ነው ምክንያቱም የእኛ ፕሬዲክሽን አሁን ባለው አጠቃቀም እና አሁን ባለው የአየር ንብረት አቋዋን ነው ፕሬዲክት ያደረግ ነው ማለት ስለዚህ እነዛ ጫናዎች ሌላ ጫና ሲፈጥሩበት ከዛም በፊት ሊያልቅ ይችላል በአሁኑ ጊዜ ነዋሪነታቸውን በአውስትራሊያ ያደረጉት እኚህ ባለሙያ ከአመታት በፊት እንደ ዋዛ ሙሉ በሙሉ በመድረቅ ከገጸ ምድር የጠፋው የሀርማ ሀይቅ የጠፋበትን ምክንያት ምንነት በጥናት ማ ማረጋገጣቸውንም ጠቁመዋል። ለምንድነው ሀይቁ የጠፋው የሚለው አንድ አይዘናል ብለን ነው የምናምነው እኛ። ሀይቁ መጋቢው ከርሰ ምድር ነበረ፣ ሎር ኢሊቬሽን ላይ ስላለ ሎኬሽኑ ከርሰ ምድር እየመገበው ነበር የቆየው ማለት ነው። ከሁለት ሺ አራት በኋላ ብታይ ኤክስትራክሽኑ በጣም እየበዛ ነው የመጣው። ይሄ ወዴት ወስዶናል? ኮኔክሽን ስለነበራቸው ከርሰ ምድሩ እየመገበው ነበር። ከርሰ ምድሩ ሲወርድ ሊኪ ነው ብያለው፣ ሊኪ ያደርጋል ያሳልፋል፣ ውሃ ሀይቁ የነበረበት ስለዚህ ወደታች ይሰምጣል። ወደ ላይ የሚተን ይኖራል። ወደ ታችም ሰመጠ ማለት ነው፣ መጋቢ ስለሌለው የለው። የቀረው ወደ ላይ መሄድ ነው መትመን ነው፣ መትመን የሚችለው የተቀረው ደግሞ ወደ ታች መስመጥ፣ መጥን ያለበት ዲፖርፖሌት ያደርጋል ማለት ነው፣ መጋቢ ስለሌለው የለው። ይሄ ነው የሆነው። የሃይድሮጂኦሎጂስት ባለሙያው አሁን ስጋት የተጋረጠበትን የሀረማያ አካባቢ የከርሰ ምድር ውሃ ሀብት ከጥፋት ለመታደግ በጥናቱ የተመለከቱ መፍትሄዎችንም አብራርተዋል። ስለዚህ ምንድን ነው መደረግ ያለበት? ከአምሳ ፐርሰንት በላይ መቀነስ አለበት። ከግማሽ በላይ ፓምፔጁ መቀነስ አለብ ሰላሳ አካባቢ ሰላሳ ሺህ አካባቢ ሜትር ኬፐር ያለው አስራ አምስት ሺህ ሜትር ኬፐር መውረድ አለበት። ወይ ጌጅድ መሆን አለበት ከተፋሰሱ የሚወጣ ውሃ መለካት አለበት። በላይ እንዳይወጣ መቆጣጠር ይኖርበታል። አጥኚው የዚህ ሀብት ተጠቃሚ ሆነው የሀረማያ ዩኒቨርሲቲ ጥናቱ እንዲጠና ማድረጉ አንድ እርምጃ መሆኑን ጠቅሰው ለመፍትሄው ሁሉም መረባረብ አለበት ብለዋል። በተለይ ውሃ ቆጣቢ ቴክኖሎጂን በስራ ላይ ተቀይመዋል ይገባልም ነው ያሉት። ይህ ምናልባት ሌላ ሰው ሲያስበው እንዴት መጠጣት አይችልም ወይ ሰው እንዴት መቀነስ ይቻላል ምናምን ሊል ይችላል። ቴክኖሎጂዎች አሉ ወተሬሽን ቴክኖሎጂ ውሃ ቆጣቢ ቴክኖሎጂዎች አሉ። እንዴት ነው ኢሪጌት የሚያደርጉት? ኤሪጌሽን የመስኖ ስራ ስራዎች ገበሬዎቹ ኢናንዴሽን የምንለው በሰርፌስ ኢሪጌሽን ነው የሚጠቀሙ ዝም ብለው ይለቁታል ማለት ነው። በዛ ከሚሆን ውሃ ቆጣቢ የሚባሉ የድሪፕ ኤሪጌሽን ባለሙያዎች የአርማ ዩኒቨርሲቲ በደንብ መተባበር ይችላሉ ብዬ አስባለሁ። እነዛን ሊያግዙ በማድረግ ውሃ ቆጣቢ ቴክኖሎጂ በማምጣት ገበሬውም ተጠቃሚ የሚሆንበት ውሃውም ደግሞ በዘለቂነት መጠቀም ይችል የሚሰጥን አግባብ ማመቻቸት ነው። ሴፍ ሊያደረገ የሚችለው ማለት ነው። የገጸ ምድሩን ሀብት ያጣው የሀረማያ አካባቢ ዛሬ ላይ የከርሰ ምድር ውሃ ሀብቱን ከተጋረጠበት አደጋ ለመታደግ የሚያስችለው መፍትሄ በእጁ ስለመሆኑ ጠቁመዋል። ለዲ ደብልዩ ዘገባ መሳይ ተክሉ ድሬዳዋ